በሞሪታንያ ዋና ከተማ ነዋክሸት ውስጥ ለተካሄደው የአፍሪካ ኅብረት ሰላሳ አንደኛ የመሪዎች ጉባኤ ድጋፏን እንደምትሰጥ ዩናይትድ ስቴትስ አስታውቃለች። ይህንን የሀገራቸውን መልእክት ያስተላለፉት የውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ናውሬት ትላንት ባወጡት መግለጫ ነው። ሰለሞን አባተ ዝርዝራለው የአፍሪካ ኅብረት በመጪዎቹ ዓመታት ውስጥ አካባቢያዊ እክሎችን ለመፍታት በሚያስችለው አቋም ላይ ይገኝ ዘንድ እንደሚያግዘው እምነታቸው መሆኑን የገለጹበትን ኅብረቱ የያዘውን የመለወጥ ጥረት የነዋክሸቱ ጉባኤ ማጠናከሩ ዩናይትድ ስቴትስ የምትደግፈው ሂደት ነው ብለዋል። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ሄዘር ኖወርድ ለአፍሪካ ኅብረት ሰላምና ጸጥታ ቀዳሚ ጉዳዮች መሆናቸውን የነዋክሸቱ የመሪዎች ጉባኤ በአጽንዖት መመልከቱን አጉልቶ ያነሳው የቃል አቀባዩዋ መግለጫ በመላ አህጉሪቱ ሰላምን ለማረጋገጥ የተያያዘውን አፍሪካዊ ጥረት ዩናይትድ ስቴትስ እንደምታደንቅ አስታውቋል። የአፍሪካ ኅብረት በዓለም እጅግ አደገኛ በሆኑ አካባቢዎችና ሁኔታዎች ውስጥ ሰላም አስከባሪዎቹን እያሰማራ መሆኑን የውጭ ጉዳይ መስሪያ ቤቱ አመልክቶ ለኅብረቱ ግጭቶችን የመፍታት ጥረቶች የአፍሪካውያኑን አቃቢያነ ሰላምና እነርሱም የሚጠብቋቸውን ሕዝቦች ደህንነትም ለማረጋገጥ እጅግ ከፍ ያሉ የግዳጅ አፈጻጸም ደረጃዎችን ማውጣት ቁልፍ ጉዳይ መሆኑን አሳስቧል። የፋይናንስ ግልጽነትንና የሰብዓዊ መብቶች ጥበቃ ደረጃዎችን ሙሉ በሙሉ ተግባራዊ ለማድረግ ጊዜ እንደሚወስድ እንገነዘባለን። እነዚህን ግቦች ለመጨበጥ በተያዘው ጥረትም በምናደርገው የማይቋረጥ ትብብር እንገፋለን፣ ይላል በጽሑፍ የወጣው የኖወርት መግለጫ። የአፍሪካ ኅብረት በተባበሩት መንግሥታት ድርጅት በኩል ተጨማሪ የገንዘብ ድጋፍ ከመጠየቁ በፊት የእነዚያን ደረጃዎች ለሰላም ጥበቃ ድጋፍ በሚሰጥባቸው ዘመቻዎቹ ሁሉ ውስጥ ሙሉ በሙሉ ተግባራዊ መደረጋቸውን እንዲያረጋግጥም የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት መክሯል። ለአፍሪካ ኅብረት የማረጋጋት ዘመቻዎች አስተማማኝ የገንዘብ ፍሰት አሰራሮች መኖራቸው ለስኬታማነታቸው አስፈላጊ መሆናቸውን ዩናይትድ ስቴትስ እንደምትገነዘብ ያስታወቀው ይኸው መግለጫ ኅብረቱ ራሱን በገንዘብ የሚደግፍባቸው ጥረቶች ማደግ እንዳለባቸውና ለሰላም ፈንዱ መዋጮዎች መደረግ እንደሚኖርባቸው አሳስበዋል። የህብረቱን የሰላም ፈንድ ከፍተኛ ተጠሪ ዶክተር ዶናልድ ካቤሩካና የኅብረቱን የሰላምና የጸጥታ ኮሚሽነር ኢስማኤል ቼሩጌ ለአፍሪካ ኅብረት ሊደረግ የሚችለውን የገንዘብ ድጋፍና ለውጦችንም አስመልክቶ ፍሬያማ ንግግሮችን ለማድረግ ወደ ዩናይትድ ስቴትስ የሚያደርጉትን ጉዞ ሀገራቸው በጉጉት እንደምትጠብቅ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ሄደር ኖወርት bago luchacho lasto koan.